Democracy. Democracy. encourage democracy yes. በዋሽንግተን ዲሲ አቆጣጠር ማለዳ ጀምሮ ነበረ። አረንጓዴ ቢጫ፣ ቀይ ሰንደቅ ዓላማ የያዙና የተለያዩ መፈክሮችን ያነገቡ ሰላማዊ ሰልፈኞች ከአሜሪካ የውጭ ጉዳይ መስሪያ ቤት ፊት ለፊት መሰብሰብ የጀመሩት። በሺዎች ከሚገመቱት ትውልደ ኢትዮጵያውያን በተጨማሪ በመቶዎች የሚቆጠሩ ትውልድ ኤርትራውያንም የሀገራቸውን ሰንደቅ ይዘው የተለያዩ መፈክሮችን አንግበው በሰልፉ ላይ ተሳትፈዋል። የአሜሪካ ድምፅ ያናገራቸው እንደገለጹልን የሰልፉ ዋና ዓላማ ዩናይትድ ስቴትስ ኢትዮጵያን በተመለከተ የያዘችው ወቅታዊ አቋም የተሳሳተ መሆኑን መጠቆም፣ መቃወምም ነው። ከኦክላንድ ካሊፎርኒያ የመጣው ቢኒያም ጌታቸው በሰልፉ ላይ ካገኟቸው ወጣት አስተባባሪዎች መካከል አንዱ ነው። ኢትዮጵያ መንግስት በትግራይ ክልል ውስጥ የተሳካ የህግ ማስከበር ስራን በሰራ ማግስት በአሰተኛ መረጃ ላይ የተመሰረተ የሀገርን ስም የሚያጠለሽ እንቅስቃሴ መኖሩን የሚናገረው ቢኒያም ይህንን ተከትሎ ዩናይትድ ስቴትስ የያዘችው አቋም ተገቢ ያለ መሆኑን ይገልጻል። አሜሪካ መግለጫ ብዙን ኢትዮጵያዊን ያሳዘነውና ያስቆጣው ህግ ከማስከበር ዘመቻ በኋላ ስፍራውን በሰላም ለመቆጣጠርና ለመምራት እየተደረገ ባለ ሰዓት በአሁኑ ሰዓት ጣልቃ ገብተው እዛ ያሉትንም ሰራዊቶች እንዲወጡ በተለይ ደግሞ የአማራ ልዩ ኃይል ይውጣ የሚል በሀገራችን ሉዓላዊ ኢትዮጵያ ሉዓላዊነቷን የጠበቀች ሀገር ናት። እንዲህ አይነት መግለጫ ትክክል አይደለም እና አሁንም እኛ የአሜሪካ መንግስትም ሆነ ሌላ የዓለም ሀገራት ይህን ነገር እንዲረዱ እውነታው እንዲረዱ ኢትዮጵያ ሀገራችን የሰላም የፍቅር የደስታ ወደፊት አብረን የምንኖርባት ሁሉንም አቅፋ የምትኖር ራሷን ማስተዳደር የምትችል ትልቅ ሀገር ናት ኢትዮጵያ። ስለዚህ ይህን እንዲታወቅልን ነው ዛሬ በዚህ ብዙ ሰው ከተለያየ ቦታ የመጣው። ሌላው በሰልፉ ላይ መፈክሮችን ሲያስተጋባ ያገኘነው መኮንን ጌታቸው በበኩሉ በኢትዮጵያ ላይ ተነዝተዋል የሚለው የሐሰት ዘመቻ ይቆም ዘንድ ተቃውሞን ማስተጋባት አንደኛው የሰልፉ ዓላማ እንደሆነ ይጠቁማል። ያው የዛሬው ሰልፍ የተጠራበት ዋናው ምክንያት ሰሞኑን በተለያየ ሶሻል ሚዲያም በተለያየ ኢቨን በእነ ሲኤንኤንም በትልልቅ ሚዲያዎችም እንደገና ደግሞ በምዕራባውያንም እየተራገበ ያለውን ሐሰት ለማፍረስ እኛ ኢትዮጵያውያን ከጁንታው ቲፒኤልፍ ውድቀት በኋላ ሀገራችን ወደሚቀጥለው ምዕራፍ ትራመዳለች ብለን ስንጠብቅ በዚህ በምንኖርበት በዲያስፖራ ከፍተኛ የሆነ በገንዘብ የታገዘ የሐሰት ዘመቻ በሀገራችን ላይ ከፍቷል እና በጠቅላላ በዓለም ዙሪያ ያለን ኢትዮጵያኖች ይህንን ነገር ተመልክተን ኤናፍ ይዘ ኤናፍ የምንልበት ሰልፍ ነው። ከዩናይትድ ስቴትስ መንግስት ማሳሰቢያ በፊት አምነስቲ ኢንተርናሽናል፣ እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንን የመሰሉ ተቋማት በትግራይ ክልል ውስጥ እየደረሱ ናቸው ስለሚባሉ የሰብአዊ መብት ረገጣዎች መግለጫዎችን ማውጣታቸው ይታወሳል። በሰልፉ ላይ ያገኘሁት ቢንያም ጌታቸው ሰልፉ ደረሱ የሚባሉ በደሎችን ላለማመን የሚከናወን ሳይሆን በተሳሳተ መንገድ በመሰራጨት ላይ ያሉ መረጃዎችን የመቃወም አላማ እንዳለው ያስረዳል። አዎ፣ በነገራችን ላይ በዛ ስፍራ የተለያዩ በደሎች አልተፈጸሙም ብለን አናምንም እኛም ሊፈጸም ይችላል ወንጀሎች ተፈጽመው ሊሆን ይችላል ይህ ደግሞ ጦርነት ነው ብዙዎችን ይጎዳል እንደሚታወቀው ስለዚህ በጣም መናገር የምፈልገው ነገር አሁንም ማንኛውንም ሴቶች ተደፈሩ የተባለውን ነገር የወነጀ ይህንን ወንጀል የሰሩ ሰዎች ካሉ በግ ይጠየቃሉ መከላከያ ሰራዊታችንም ይህን ነው ያሳወቀው ሰብአዊ ድጋፍ ለክልሉ ነዋሪዎች ሊዳረስ እንደሚገባም የትግራይ ህዝብ ህዝባችን ነው እኛ በሰላም አብረን በፍቅር መኖር ነው የምንፈልገው የኢትዮጵያ መንግስት በሚችለው ሁሉ አቅም በዛ ስፍራ የሰብአዊ እርዳታ እያደረገ ነው ያለው። የኢትዮጵያ ህዝብ በተቻለው መጠን ያን ትግራይን ለማቋቋም ከፍተኛ እርዳታ እያደረግን ያለ ነው። ስለዚህ የትግራይ ህዝብ አሁንም ህዝባችን ነው። ስለዚህ ሚስሊድ የሚደረጉ ኢንፎርሜሽኖች በፍጹም መቆም አለባቸው እና ይህንን ማስተላለፍ ፈልጋለሁ። አሁንም መንግስታችን የሚያደርገውን እርዳታ በትግራይ እንዲሁም የኢትዮጵያ ህዝብ እንዲተባበር በዚሁ መጠየቅ እፈልጋለሁ። ራችን ላይ የኤርትራ ወታደሮች በዛ ስፍራ አሉ ከተባለም እኛም እንደ አንድ ዜጋ እንደ ኢትዮጵያዊ የኤርትራ ወታደሮች ከዛ ስፍራ እንዲወጡ እንጠይቃለን። ምክንያቱም አሁንም መናገር የምንፈልገው ነገር ኢትዮጵያ ለኋላዊነቷን የጠበቀች ትልቅ አገር ናት። ይህም ደግሞ በህግ ተጣርቶ የተፈጸመ ነገር ካለ የኢትዮጵያ መንግስት እናሳውቃለን ብሏል። አሁንም ትግራይ ሀገራችን ናት። የትግራይ ህዝባችን ነው። ኢትዮጵያ ለዘላለም ትኖር። መኮንን ጌታቸው በበኩሉ በትግራይ ክልል ውስጥ ለሚኖሩ ህዝቦች ሰብአዊ ድጋፎችን የማዳረስ እንቅስቃሴ መኖሩንና ሊስፋፋም እንደሚገባ ጠቁሞ እንቅስቃሴው ግን ለህግ ሊቀርቡ የሚገቡ የቀድሞ የህወሓት ባለስልጣናትን ሊጠቅም በሚችል መንገድ ሊከናወን እንደማይገባ ይሟገታል። የትግራይ ህዝብ ሁላችንም እንደምናውቀው ውሃ የሌለው ህዝብ ነው። ከኩሬ ሄዶ የሚቀዳ ህዝብ ነው። በጣም የተቸገረ ህዝብ ነው። በሴፍቲኔት ብለው ሲመግቡት የነበሩ መንገዶች አልተሰሩለትም። የትግራይ ምስኪኑን ገበሬ ለማግኘት የተሰራ ኢንፍራስትራክቸር የለም። እና ቲፒኤልኤፍ ሲያወናብድ ነው የኖረው በ27 ዓመት ውስጥ። አሁን ግን መንግስት እንደገና ከስክራች ተነስቶ ከረጂ ድርጅቶች ጋር ው ከዓለም አቀፍ ወርልድ ፉድ ኦርጋናይዜሽን አሁን ባለፈው ገብቶ ለትግራይ ህዝብ ምግብ የሚሆን እህል ደሊቨር እያደረገ ነው ያለው። ነገር ግን የቲፒኤልኤፍ ሰዎችን በድብቅ እንዲያወጡ አንፈቅድም፣ ህዝቡም አይፈቅድም፣ መንግስትም አይፈቅድም። ቲፒኤልኤፍ የቲፒኤልኤፍ መሪዎች የነበሩ ሀገራችንን በ27 ዓመት ውስጥ ረግጠው፣ ህዝባችንን ከሰው በታች አዋርደው ሲገዙ የነበሩ ገዢዎች ዛሬ ለፍርድ መቅረብ አለባቸው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን የካቲት ሁለት ሁለት ሺ አንድ እንደ አውሮፓውያን አቆጣጠር ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ንግግር ላይ እንዲሁም በተባበሩት መንግስታት ድርጅት የሀገሪቱ ቋሚ ወኪል ቶማስ ግሪንፊልድ የካቲት አራት ሁለት ሺ አንድ ዓ.ም በነበረው የጸጥታው ምክር ቤት ስብሰባ ላይ በትግራይ ክልል እየደረሰ ያለው ሰብአዊ ጥፋት አሳሳቢ መሆኑን መጠቆማቸው ይታወሳል። በዚያ ያለው ጦርነት በአስቸኳይ እንዲቆም ከማሳሰብ በተጨማሪ የውጭ ኃይሎች ያሏቸው የአማራ ክልል ኃይሎችን ኢትዮጵያዊና የኤርትራ ወታደሮች ከትግራይ ክልል እንዲወጡ ማሳስበዋል። ትናንት ሰላማዊ ሰልፈኞች ባሰሟቸው መፈክሮች ይህንን የአሜሪካን ወቅታዊ አቋም ጣልቃ ገብነት፣ የእርስ በርስ ግጭትን የሚያስፋፋ ተግባር ሲሉ አውግዘዋል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትናንት ነው እለት በውጭ ጉዳይ ኮሚቴ ምክር ቤት ስብሰባ ላይ ባሰሙት ማብራሪያ በምዕራብ ትግራይ የዘር ማጽዳት ወንጀል መፈጸሙን አመላክተዋል። ሁኔታውንም ተቀባይነት የሌለው ሲሉ ተደምጠዋል። ኢትዮጵያ ውስጥ ያለው ፈተና በእጅጉ የገዘፈ ነው። በእጅጉ ትኩረታችንን የሰጠነው ጉዳይም ነው። በተለይ ትግራይ ውስጥ እየደረሰ ስላለው የሰብአዊ መብት ጥሰትና ወንጀሎች ተአማኒነት ያላቸው ሪፖርቶችን እያየን ነው። ከኢትዮጵያው ጠቅላይ ሚኒስትር አብይ ጋር በተለያዩ ቀናት በስልክ ተነጋግሬያለሁ። ከሌሎቹ የቀጠናውና የአህጉሪቱ መሪዎች ጋርም አውርቻለሁ። ህዋትን በተመለከተ ጠቅላይ ሚኒስትሩ ያለባቸው አሳሳቢ ጉዳይ በደንብ እረዳዋለሁ። ይሁንና ዛሬ በትግራይ ያለው ሁኔታ ተቀባይነት የሌለውና መቀየር የሚገባው ነገር ነው። የረዴት ድርጅት ሰራተኞች ስምሪትን መፍቀድ፣ በክልሉ የሚኖሩ ህዝቦችን ደህንነት ማስጠበቅ ከተጠቆሙት ለውጦች መካከል ይገኙበታል። ወደ ክልሉ ሰላም አስከባሪ ለመላክ ሀሳብ ቢኖር እንደው በአፍሪካ ንዑስ ኮሚቴ ሊቀመንበር ኬረንባዝ ባዝ የተጠየቁት ብሊንከን የኤርትራና የአማራ ክልል ኃይሎች ከክልሉ ወጥተው የትግራይን ህዝብ ሰብዓዊ መብት የማይጥስ በምዕራብ ትግራይ እንዳየነው የዘር ማጽዳት የማይፈጽም ኃይል መተካት አለበት ብለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።